የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የዛሬውን ዝግጅታችን በፌስቡክ በቀጥታ ለምትከታተሉ ላይክ አድርገናቸዋል። ይመቻችሁ። ሁላችሁም እንግዲህ ግቡ፣ ተሳፈሩ። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምን አመሻችሁ። የምሽቱ የጋቢና ቪኦኤ ጉዳያችን፣ በሕይወት የሚደርሱ ፈተናዎችን ማለፍ ከጉዳት ማገገም እንዴት ይቻላል? የምሽቱ እንግዶቻችን የራሳቸውን ልምድና ኑሮ ያካፍሉናል። ቀዳሚው የመቶ አለቃ በቀለ ጎንፋ ነው። በ24 አመቱ የዛሬ 38 ዓመት መሆኑ ነው። በኢትዮጵያ ሶማሌ ጦርነት የአካል ጉዳት ደረሰበት። በሕይወት መስረፍ ውረፍ እንደ አንድ ትልቅ ዋጋ ስለነበረ እንግዲህ ያለብኝንም ሞራል ችግር እየተቋቁሜ ያው ሆስፒታል ወደ አስራ አንድ አመት ወር ገደማ ነው ቆየሁ ከዚያ ከሆስፒታል ነው ቀጥታ ገብ ዩኒቨርሲቲ የተመዘገብኩት ከአንድ ሺህ የአካል ጉዳተኞች በላይ ድጋፍ እንዲያገኙ በማስተባበር በመምራት ከፍተኛ አገልግሎት ሰጥቷል ባለፈው ሳምንት ደግሞ ኢትዮጵያዊቷ ሙዚቀኛ ዘሪቱ ዋሽንግተን ዲሲ በሚገኘው ስቱዲዮችን መታ ነበር። ዘሪቱ ፈተናን እንዴት እንደምታልፍ እንደምትበረታ ስትነግረን ፍቅር ፈተናን ያቀለዋል ትላለች። በፍቅር በመተሳሰብ በሌላው ደስታ በመደሰት በሌላው ስኬት በመደሰት ለወንድሜ ስኬት በመጣር በመታገል አብሬው በመድከም ኢንካሬጅ በማድረግ በማድነቅ አሁን የሚያደንቅ ትውልድ ነው የሚሆነው ይሄ ትውልድ የማድነቅና የፍቅር ነገር ከተነሳ ደግሞ እዚህ ስቱዲዮችን የፍቅር ነገር የወዘወዛቸው እንግዶች አሉን። ራሳቸውን ያስተዋውቅናል። ኦባንግ ሜቶ ና እዚህ ልውል አሉ። እንዴት ናችሁ? ደና፣ ደና፣ ደና። ዛሬ ፌስቡክ ላይ ስለሆንን ስልኮቻችን እየጮሁ ነው። እንግዲህ አድናቂዎቻችን መሆን አለባቸው። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የሚባል የማህበረሰብ ተቋም እዚህ በሰሜን አሜሪካ የሚመሩና የበጎ ፈቃድ አገልግሎቶች ሰራተኞችን ነው እዚህ የያዝ ነው። በፈተናና በጉዳት የሚያልፍ ማህበረሰብ መልእክታችን ፍቅርና አንድነት ነው ሲሉ ሲንቀሳቀሱ ቆይተዋል። ስለ ስራዎቻቸው ይነግሩናል። አስተያየቶቻችሁን ከማህበረሰብ ድረገጾችም አሰባስበናል። እንግዲህ ከዝግጅታችን ያገኛሉ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። የአሚሶም ወታደሮች የሚጓዙበት ኮንቮይ በታችኛው ሸበሌ ያቂ ባሪ ወይኒ አካባቢ ጥቃት እንደደረሰበት ተነገረ። የአካባቢው ነዋሪዎች በሰጡት ምስክርነት ጥቃቱ መካሄዱን ያረጋገጡ ሲሆን የአሚሶም ወታደሮችና በጥቃቱ የተጠረጠረው የአልሸባብ አማጽያን ግን እስካሁን የተኩስ ልውውጥ እያካሄዱ ናቸው ብለዋል። ለደቡብ ምዕራብ አስተዳደር የሚካሄደውን ወታደራዊ ቁሳቁስ የሚያበጁት የአሚሶም እዝ ስር የሚገኙት የኢትዮጵያ ወታደሮች መሆናቸውም ታውቋል። በጥቃቱ የደረሰ የሰው ህይወት ምንም እስካሁን የታወቀ ነገር የለም። የሶማሊያ መንግስት ጠቅላይ ሚኒስትሩ ኦማር አብረሽድ ሻርማኬና የልኡካን ጓዶቻቸው ባለፈው ቅዳሜ በኬንያው ጆሞ ኬንያታ አየር ጣቢያ መታገታቸውን አስመልክቶ ቅሬታ አሰማ። ጠቅላይ ሚኒስትሩና ጓዶቻቸው ለጊዜው በአየር ማረፊያው እንዲቆዩ የተደረገው በአንድ የፕሮቶኮል አለመሟላት ምክንያት እንደሆነም ተገልጿል። በኋላም ጠቅላይ ሚኒስትሩ ተፈቅዶላቸው ሲወጡ አንዳንድ አብረዋቸው የነበሩ የምክር ቤት አባሎቻቸው ግን ሌሊቱን እዚያው አሳልፈው በማግስቱ ነው ወደ ሀገራቸው መሄድ የቻሉት። የሶማሊያ መንግስት ግን የምክር ቤቱ አባላቱም ቢሆን መከልከልም ሆነ እዚያው እንዲያድሩ መደረግ አልነበረባቸውም በማለት ቅሬታውን አሰምቷል። ሶሪያ ውስጥ የተካሄዱትና የሰው ሕይወት ያለፈባቸው ተከታታይ ፍንዳታዎች የሀገሪቱን የሰላም ጥረቶች ለማጓተት የተጠቃ ነው በማለት ሩሲያ ድርጊቱን ማውገዟ ተሰማ። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ኃላፊነቱን፣ በወሰደው እስላማዊ መንግስት ነኝ ባዩ አማጺ ቡድን ላይ ተገቢውን የአጸፋ ምላሽ መውሰድ ያስፈልጋል ብሏል። ትላንት የደረሱ ተከታታይ ፍንዳታዎች ደማስቆ ውስጥ ሰማኒያ ሶስት ሆምስ ውስጥ ደግሞ ሀምሳ ዘጠኝ ሰዎች ገድለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጽዮንን ለዜናው እናመሰግናለን ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል አብረናቸው የምናመሸው ሄኖክ ሰማእግዜር ነው እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ በዛሬው ዝግጅት ፈተናን ስለመወጣት ከጉዳት ስለማገገም እንወያያለን። ወጣቶችን መቼም በአንድ ወጣት ያልነበረ ወይም ወደፊት የሚሆን ሰው ፈጽሞ አይኖርም እና ሁሉንም ይዘናል። ቀዳሚው ታሪክ ወደ አራት አስርተ ዓመታት ገደማ ወደ ኋላ ይወስደናል። ከ38 ዓመታት በፊት ኢትዮጵያና ሶማሊያ መልካም ጉርብትናቸው ደፍርሶ ወደ ለየለት ጦርነት ገብተው ነበር። ኢትዮ ሶማሊያ ጦርነት በሰባዎቹ የሁለቱን ሀገሮች ሕዝቦች ያመሰ የበርካቶችን ሕይወት ያጠፋና እጅግ ብዙ ሰዎችን ለጉዳት ያጋለጠ ነበር። ወጣቱ ምክትል መቶ አለቃ በቀለ ጎንፋ በወታደራዊ ትምህርት ቤት በክብር የተመረቀውን በዚያ ወቅት ነበር። ወቅቱ የሰላም ጊዜ ስላልነበረ ብዙም ሳይቆይ ወደ ምስራቅ ኢትዮጵያ ዘመተ። በዘመቻው ወቅት የፈንጂ ጉዳት ደርሶበት አንድ እግሩን አጣ። በሕይወቱ ግን ብዙ መንገድ አገኘ፣ ብዙም ተጓዘ። ለዚህ ኢትዮጵያዊ የሕይወት ሥራዎች በዓለም ዙሪያ የተቀበሩ ፈንጂዎችን በማስወገድ የሚሠራው ማርሻል ሌጋሲ ኢንስቲትዩት እዚህ በዋሽንግተን ዲሲ የክብር ሽልማት ሰጥቶታል። አሜሪካዊው ዶክተር ኬን ሩተርፎርድ በአካል ጉዳተኞች ሥራው ከኢትዮጵያዊው በቀለ ጎንፋ ጋር በመብትና በተለያዩ አገልግሎቶች ዙሪያ ይተባበራል። በሥራው የአካል ጉዳተኞች መብቶች ላይ ብቻ አይደለም የሚያተኩረው። በተለያዩ ድርጅቶች የቦርድ አባል ከመሆኑን ባሻገር ሦስት ግሩም ልጆችን አፍርቷል። ሁለቱ አዲስ አበባ ዩኒቨርሲቲ የኢንጂነሪንግ ተማሪዎች ናቸው። በቀለ ጎንፋም ከጉዳቱ በኋላ እዚያው አዲስ አበባ ዩኒቨርሲቲ ተምሯል። በዋሽንግተን ዲሲ ማርሻል ለገሴ ኢንስቲትዩት ያደረገው የጥቁር ቶክሲዶ የጥቁር ከረቫት የራት ግብዣ ለበቀለ ጎንፋ ብቻ ሳይሆን ወጣት አሜሪካውያንን የፈንጂ አፈላላጊ ውሻዎችን ከሊባኖስ እስከ አፍጋኒስታን እንዲሁም የተለያዩ የአፍሪካ ሀገሮች ድረስ ሸልሟል፣ ለስራቸው አመስግኗል። ስራዬ ወገኖቼ የአካል ጉዳተኞች እንዲበረቱና ራሳቸውን እንዲችሉ ማገዝ ነው። ከሐረር የጦር አካዳሚ ወጣቶቹ በቀለ ጎንፋና የክፍል ጓደኛው ታደሳ አያሌው በክብር ሲመረቁ ሁለቱ መኮንኖች አንዱ ሰሜን ሌላኛው ምስራቅ ኢትዮጵያ ዘመቱ። ሻምበል ታደሰ አያሌው ጓደኝነታቸውንና ዘመኑን እንዲህ አስታውሳል። መቶ አለቃ በቀለ ጎንፋን ለአለፉት አርባ አምስት ዓመታት በቅርብ አውቀዋለሁ ከሐረር ጦር አካዳሚ በአስራ ዘጠኝ መቶ ስልሳ ስምንት ዓመተ ምህረት እንደተመረቅ ገነት ጦር ትምህርት ቤት ለተወሰነ ጊዜ አገልግለን ወደ ነበልባል ጠቅላይ መምሪያ ተዛወርን። ነበልባል እሱ የአንድ ኃይል ወይም ሻለቃ ጦር አዛዥ ሆኖ ወደ ምስራቅ ሲዘምት፣ እኔ ወደ ሰሜን ዘመትኩ። እኔ በቀላሉ ጉዳት ደርሶብኝ ከሰሜን ወደ አዲስ አበባ ስመለስ እሱ ለአሁኑ ጉዳት መንስኤ የሆነው ከባድ ጉዳት ደርሶበት ወደ አዲስ አበባ ተመልሶ ከሰራዊቱ በአካል ጉዳተኝነት ከሰናበተ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በስታቲስቲክስ የመጀመሪያ ዲግሪውን አገኘ። ከዛም የአካል ጉዳተኝ ጉዳተኝነቱ ምንም መሰናክል ሳይፈጥርበት በተለያዩ የኢትዮጵያ መስሪያ ቤቶች ካገለገለ በኋላ አሜሪካን ሀገር በተቋቋመ ላንድ ማይን ሰርቫይቨርስ ኔትወርክ በተሰኘ ድርጅት ውስጥ የኢትዮጵያ ዳይሬክተር ሆኖ ለረዥም ጊዜ ሰርቷል። በዛው ሂደት ከአንድ ሺህ የአካል ጉዳተኞች በላይ ድጋፍ እንዲያገኙ በማስተባበር በመምራት ከፍተኛ አገልግሎት ሰጥቷል። እንደ ጓደኛ ሳየው በአንድ ግንኙነት ለአርባ አምስት አመታት ያህል በተከታታይ መቆየት ምን ያህል ጥሩ ጓደኛ እንደሆነ የሚያሳይ ነው። ለእኔ ብቻ ሳይሆን በሙሉ ለሰው ልጅ በጎ አሳቢ ተቆርቋሪ ወገኑን መርዳት የሚፈልግ ትልቅ ሰው መሆኑን መግለጽ እፈልጋለሁ። የተቀበሩ ፈንጂዎች በጦርነት ጊዜ ብቻ ሳይሆን ሰላም ከሰፈነ ከበርካታ ዓመታት በኋላም ጉዳት ያደርሳሉ። ሕፃናት፣ ወጣት፣ ወንድ፣ ሴት ሁሉንም የህብረተሰብ ክፍል ኑሮ ያውቃሉ። በኢትዮጵያ የእርስ በእርስ ጦርነት ወቅት አሁን ሀገሪቱን የሚያስተዳድረው የቀድሞ ህወሀት እንዲሁም የኤርትራ ነጻ አውጪ ተዋጊዎች በተለይ ከደርግ መንግስት ጋር ለዘመናት ሲዋጉ አብዛኛው ሰሜናዊ ኢትዮጵያና በተለይ የኤርትራ ግዛት የጸረ ሰው ፈንጂዎች ተቀብረውበታል። በሁለቱ ዓመታት የድንበር ጦርነት ወቅትም እንዲሁ በርካታ ፈንጂዎች ተቀብረዋል። በቀለ ጐንፋና አጋሮቹ ይህንን ሁኔታ ለመቀየር ይሰራሉ። ጋቢና ቪዮኤ ነው የምትከታተሉት። ዝግጅቶቻችንን በአጭር ሞገድ በተለይ ሾርት ዌቭ ቱ ላይ በ1558 ኪሎ ሄርትስ እንደዚሁም በ6080 ታገኛላችሁ። በነገራችሁ ላይ አሁን ፌስቡክ ላይ ለምትከታተል ሁላችንም ሰላምታናቅርብላቸው እንዴናችሁ። ፌስቡክ ጋቢና ቪኦኤ ይቀጥላል። በሬዲዮም በፌስቡክም የመቶ አለቃ በቀለ ጎንፋ በነገራችሁ ላይ አስቀድመን የሰማ ነው በቀጥታ ከአዲስ አበባ በስልክ በዚህ ግሩም ታክሲ ትንሽ ቆይቶ ይሳፈራል። አሁን ግን እዚህ ስቱዲዮ እንግዶቻችን ስላሉ እንግዶቻችንን እናምጣ። በቅድሚያ ኦባንግ እንዴት አያያትችን? አሪፍ ታክሲ ወንደፖል በጣም በጣም ቆንጆ ነው። እስቲ ራስን አስተዋውቅ ለአድማጮች ተከታታዮቻችን ለተከታታዮች። ስሜ ኦባንግ ይባላለሁ። ያው እንደ ኖክ አማርኛ ግን እንደ ይኖክ አልቻልም። ከአንደኛ እስከ ሰባተኛ አገር ቤት ነው የተማርኩት። ከአገር ቤት ከወጣ ሁል መሳያ ሰባት አመት ቋንቋ ወደ አገሩ ተመለሴ እና እዚህ ቅረብኝ በጣም ጥሩ ልዑል እራስን አስተዋውቀን። ስሜ ልዑል ነው። ሀያ አራት ዓመቴ ነው። ከኦባንግ ሜቶ ጋር አብሬ ከኤስሚኒ ጋር እሰራለሁ። በጣም ጥሩ። እንግዲህ ፈተናን ስለመጋፈጥ ነው ዛሬ እየተነጋገርን ያለ ነው። በጉዳት ያለፈ ማህበረሰብ፣ የተጎዳ ማህበረሰብ ወይም በፈተና ላይ ያለ ማህበረሰብ እንዴት ነው አብሮነትን ይዞ መጠንከር የሚችለው የሚል ሀሳብ ላይ እንድንነጋገር ነው። እናንተ ስትሰሩት የነበረው በተለይ በፍቅር ቀን ዙሪያ ስራ ነበረ። ስለሱ እሱ ንገሩ ያው ያው በፈተና እስፔሻሊ ሁሌን በሰው ልጅ ታሪክ ከእኛ ጋ የሆን አባቶችን አያቶቻችንን ምንድን ነው በአፍሪካን በአይርላንድ ካልቸራል የእኛ የነው ከኛ የቀደሙ አባቶቻችን አያቶቻችን ላይብሬሪ ነው። አሁን የዚህ ሀገር ላይብሬሪ ያላቸው ግን አፍሪካን አይቴ ከሆነ በድሮ ላይብሬሪ አልነበረም። የእኛ ላይብሬሪ ከኛ ጋር የቀደሙ አባቶቻችን አያቶቻችን ነው እና በፈተና ላይ እነሱ እያሳለፉበት መንገድ ብን ለእኛ ለጣሪኩ ራሱ ለእኛ በጣም ትልቅ ትልቅ ነገር ነው እና ኦልሞስት ምንድን ነው? ምን ይላሉ? ታሪኩ ራሱ የራሱ ታሪክ የማኩ ሰው ለወደፊቱ ሌት አይቻልም። እና ታሪኩ ያው አሁን ለምሳሌ ከዚህ ጋር የው የሰማ ከጀኔራል ሱ ያው ፈጠና ራሱ ለምን ነበር ያሁን የተቆሰለ? ለማን ነው? ለኛ ነው የተዋገው። ለማን ነው? ለኛ ነው። አሁን ለምሳሌ የኛ ያቶች አባቶታችንን ነው እንደዚህ ስራ ባይሰሩ ኖሩ? እኛ አንኖርም ነበር፣ ኖር ሀገር አይኖርም ነበር። እና ፈተና የነሱ ፈተና ሊለኛ ማለት ነው። ጥሩ እስኪ ልዑል ከአንተ ጋር እንነጋገር። የበጎ ፈቃድ አገልጋይ ሆነህ ነው እየሰራ ያለው ወጣት ነህ። ምን ሳበህ ወደዚህ? እኔ ወደዚህ የሳበኝ ምክንያት የተለያዩ መፈክሮች አሉት። ለመተማመን እንነጋገር። በአሁኑ ጊዜ በኢትዮጵያን ህብረተሰብ ውስጥ ብዙዎቻችን አንተማመንም። ራሳችን ላይ ክፋት ነው የምናስበው። ስለዚህ በተለያየ ነገር እንለያያለን። ስለዚህ ተነጋግረን እርስ በርሳችን ብንወያይ ስለ እርስ በርሳችን ብንመካከር እኛ ምሁላችን ሁላችን የምንፈልገው ሰላም፣ ፍቅር እና ለሁላችንም ሚበጅ ነገር እናገኛለን ብዬ ነው የማስበው ሶ ለመተማመን ብንነጋገር ይሄ ግጭታችንን መቻቻልን ይፈጥርልናል ብዬ አምናለሁ።

የእኛ የምመራ ድርጅቱ ምንድን ነው የምናምነው? እዛ ምድር ውስጥ የምትገኙ ኢትዮጵያ በሙሉ እንደ አንድ ቤተሰብ ነኝ፣ አንድ ዜጋ ነን፣ የአንድ ሀገር ተወላጅ ነኝ። እና ያ ፈተናውን አንተ እያልክ እንዴት ነው ሰዎቹን፣ ምን አስተላለፈው የፈተናው? አዎ ከዚህ በፊት ብሌናል። እኛ እኮ ያጣን ምንድን ነው ፍቅር ነው እላለሁ። በነገር ላይ ኦባንግ፣ እንደው ስለ ፍቅር ካወራ ፍቅርን ባንተ ከሚነገር በሁል ጊዜ በዘሪቱ ቢነገር ዘሪቱ እዚህ መታ ነበር። እሺ፣ እና በቃ በዚህ ነው። አዎ፣ ከዘሪቱ እንስማ፣ ዝግጁ ሆኗል። ያው እኔም ቆየና፣ እንዴ፣ ዘሪቱ እየመጣች ነው። እሺ። ዘሪቱ ከበደ ነኝ በጋቢና ቪኦኤ ከዲጄ ፋትሱ ጋር ለትውልዱ ያለኝ መልእክት በራሳችን እንድናምን እያንዳንዳችን በዘመናችን በተፈጠርንበት ዘመን ውስጥ የምንጫወተው ሚና እንዳለ፣ ለእኛ የሆነ የቤት ስራ እንዳለ፣ ከእኛ ውጭ የሚሰራው ሌላ ሰው እንደሌለ አምነን ለዛ ነገር ለመትጋት እንዳንሰንፍ። ይህ ሲሆን ደግሞ የእኔ አስፈላጊነት የሌላው አላስፈላጊነት እንደሆነ እንዳናስብ እኔ ዋጋ እንዳለኝ ሁሉም ሰው እንዳለው እየተረዳን በትህትና በፍቅር በአንድነት እንድንራመድ መልእክት ማስተላለፍ እፈልጋለሁ። አምናለው በዚህ ዘመን ያለው ትውልድ ኢትዮጵያን ይቀይራል፣ ኢትዮጵያን ያሻግራል። ይህንን ደግሞ በፍቅር በመተሳሰብ በሌላው ደስታ በመደሰት በሌላው ስኬት በመደሰት ለወንድሜ ስኬት በመጣር በመታገል አብሬው በመድከም ኢንካሬጅ በማድረግ በማድነቅ አ የሚያደንቅ ትውልድ ነው የሚሆነው ይሄ ትውልድ ያደንቃል። ኢንካሬጅ ያደርጋል። ደስ ይለዋል፣ በሌሎች ደስታ ደስ ይለዋል። ይወዳል፣ ሀገሩን ይወዳል፣ ሀገሩ ያስባል፣ ይሰራል፣ አይሰርቅም፣ ፈጣሪን ይፈራል፣ ስንፍና ይጠላል፣ በሱስ አይታሰርም፣ ይተጋል። ሰራተኛ ነው፣ ሰራተኛ ቀን ሰራተኛ ነው እና ኢትዮጵያን የምትደነቅ ሀገር ተፈላጊ ሀገር ብዙ ሰው ወደ ተለያየ ዓለም እንደሚሰደድ ብዙ ኢትዮጵያዊ ወደ ተለያየ ዓለም እንደተሰደደ ብዙዎች ወደ ኢትዮጵያ ይመጣሉ። እና ደስ ይበለን፣ ሀገራችን ተስፋ አላት። ይሄ ትውልድ ደግሞ ቆንጆ ሀገር ያደርጋታል። ይሄን ስል ደስ እያለኝ ነው። የእውነት ደግሞ እያመንኩት ነው እና ወዳችኋለሁ። urar gabina vioit shirin gabina blashangul blashangul blashangul te gabina te gabina ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ በሾርት ዌቭ ሁለት ላይ በ1585 ኪሎ ኸርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንገናኛለን። መስታወት በነገሮች ላይ አሁን በቀጥታ ላይቭ ፌስቡክ ላይ ሀረግ የበቄ ሰላም ለእናንተ ይሁን ብላለች። እየተከታተሉ ነው። እየሩስ እሸቱ ደግሞ ደስ ይላል በርቱ እያለች ነው። ዩሱፍ አብዶ በኦሮሚያ ስለሚገደሉት ወገኖች ምን ትላላችሁ ይላል። ለምን እዚህ ላይ አንነጋገርም? ኦባንግ የምትለዋለ፣ በአጭሩ ትክክል። አዎ በጣም ነው። በጣም ናዘናለን። ስፔሻል የመሞቱ ልጆቹም ሁሌና የሚለው ምንድን ነው? እዛ ጋ የሚፈሰሱ ደም የኦሮሞ ደም አይደለም። የሰው ልጅ ደም ነው። የእኛ ደም ነው። የእኛ ልጆች ናቸው።

ከወንድሞቻችን ጎንና እኛ አንረሳም ማለት ነው። በነገራችሁ ላይ ድምጽ እያሉ ነው። ድምጻችሁን የእናንተን ከፍ አድርጉት ፌስቡክ ላይ የተከታተላችሁን ያላችሁ። በቀጥታ አሁን ከአንድ ወጣት እንስማ። ማጅ ኀይለማርያም ማርያም ትባላለች። የያሌ የማንዴላ ዋሽንግተን ፌሎ ነበረች። ስለ ፈተናዎችና ፈተና ስለ ማለፍ እንደዚህ ብላናለች። በጣም ብዙ እንቅስቃሴዎች በአለም ላይ ይጀመራሉ በተለያየ ምክንያት ብዙ ሰዎች የሚሉት እንቅስቃሴዎች የሚጀመሩት በፍትህ መጓደል ምክንያት ነው ብለው ያስባሉ። ነገር ግን እንቅስቃሴዎች የሚጀመሩት በተስፋ ነው። ሰዎች ላዩት ነገር ለደረሰባቸው፣ ወይም ላጋጠማቸው ችግር ከዛ ችግር እንዴት መውጣት አለብኝ ብለው የሚያደርጉት የጥንካሬ መገለጫ ነው እንጂ ያ እንቅስቃሴ የፍትህ መጓደሉን ወይም ኢንጀስቲሱን በቀጥታ ለመቋቋም ያለ ምላሽ አይደለም። ባህር ተሻግረው ሄደው ይሳካልኛል ብለው በማሰብ በመንገድ ላይ ባህር የበላቸው ሰዎች የፍትህ መጓደል ሳይሆን ያንን የደረሰባቸውን ኢንጀስቲስ ለማለፍ የሚያደርጉት ተስፋ ነው እና ምን አስባለሁኝ፣ ተስፋ ካለ አንድ ሰው ተስፋ ካደረገ ያለበትን ሁኔታ ይቀይረዋል ብዬ አስባለሁ። እኔ የተወለድኩበት አካባቢ ያደግኩበት አካባቢ፣ እንትን ገሌ ነው የኔ ሞዴል ወይም እንደ ገሌ ብሆን ብዬ የማስበው ሰው በህይወቴ ውስጥ አልነበረኝም። የመቶ አለቃ በቀለ ጎንፋን የጋቢና ቪኦኤ እንግዳችን አድርገነዋል ዛሬ ምሽት። ሰላም የመቶ አለቃ። ደህና ደህና። እንግዲህ ታሪክህንና የረጅም ጊዜ የልጅነት የወጣትነት ጓደኞችህን የምስክርነት ቃል አድመጠናል። በነገራችሁ ላይ አሁን በኢትዮጵያ ሰርቫይቨርስ ሪከቨሪ ኤንድ ሪሃብሊቴሽን ኦርጋናይዜሽን ወይም የአካል ጉዳተኛ ማገገሚያ ማጠናከሪያ ማህበር ተብሎ ሊተረጎም ይችላል። በዚህ ዙሪያ ነው የሚሰራው። እንግዲህ የመቶ አለቃ በአንተ ታሪክን ጀምርና ከላይ ሰምተናል የደረሰብህን ጉዳት በህይወትህ ያመጣው ለውጥና ተያይዞ የመጡ ፈተናዎች እንዴት ነው የተወጣኸው? እንግዲህ ይህን በሰፍሮ ወይም ለክቶ መናገር ይከብዳል። እንደሚታውቀው እኔ ጉዳት የደረሰብኝ ገና በወጣትነቴ ነው። ምናልባትም ወደ ሀያ አራት አመት ገደማ ሲሆነኝ ነው። ያ እድሜ ምን አይነት እድሜ እንደነበረ ታውቃለህና፣ ከዚያ እድሜ ላይ እንዲህ አይነት አደጋ፣ የአካል ማጣት ሲደርስብህ የሚሰማ ነገር በጣም በጣም ከባድ ነው። ይሁንና እንግዲህ ከተማርነውም ትምህርት አንጻር ከነበረንም የሰውነት ጥንካሬ፣ የሞራል እና መንፈስ ጠንካራነት ስም ጭምር እንግዲህ መቼም ወዳጆችም፣ ጓደኞችም፣ እብሮ አደጎችም እዚያው ሞቶ የቀሩም ስለነበሩ እኔ በሕይወት መትረፉ እራሱ እንደ አንድ ትልቅ ዋጋ ስለነበረ እንግዲህ ያለብኝንም ሞራል ችግር እየተቋቁሜ ያው ሆስፒታል ወደ አስራ አንድ አመት ወር ገደማ ነው የቆየሁት ከዚያ ከወሷል ነው ቀጥታ ገብ ወደ ዩኒቨርሲቲ የተመዘገብኩት እና እንግዲህ በዚያ ሁሉ ሳልፍ ምስማርም ምንትልም የአካል ጉዳተኛ ችግሮች በዚያን ጊዜ ይሄን ያክል ትኩረት የማይሰጣቸው ስለነበሩ የክፍልም አሬንጅሜንቶች ሁሉ ለአካል ጉዳተኞች የማይመቹ የፕሮግራሞች ቅደም ተከተሎች እንደው ይሄ ከዚህ ወጥቶ እዛ ደርሳል የሚል የሰዓትም ውድቀት የማይኖርበት በጣም የተጣበበ የሰዓት ፕሮግራም ስለነበረ ሁሉም ተወጥቼ፣ እንግዲህ ያው ስራ ለምን በተመሳሳይ ሁኔታ ከተመረቅ በኋላ ፈተና በምቀርብበት ጊዜ፣ ስለዚህ ቦታ አስመጥንም ሁሉ የተባልኩ የሚባልበት ያው የአእምሮ ችግር ወይም የትምህርት ማነሳ ይሆን እንግዲህ ሰውነቴ ጉዳትን በማየት እንደውም አስታውሳለሁ። አንድ ወቅት ላይ ለማርኬቲንግ ቦታ ተወዳድሬ በዚህ ቦታ እኛ ገበያ ውስጥ ሁሉ ገብተን አያ ጋር ተጋብተን እንዲህ አድርገን የምንሰራበት ነው እና የምችል አይመስለኝ ብሎ ያለኝ ሰው ሁሉ አስታውሳለሁኝ። እና እኔ ሁሉ አልገደበኝ። በነገራችን ላይ አንድ ድርጅት ስንሰራ ከገበያ ውስጥ ሽንብራን ገዛ ነበር። ፋፋ ምግብ ድርጅት ማርኬቲንግ ዳይሬክተር ስራ አስቀኝ ሰራ እና አገደኝ ነገር አልነበረኝ በመሰረት ካልጉዳተኝነቴ አዎ በተለያየ መልኩ ሁሉም ዛሬም ቢሆን ሁላችንም በህይወታችን ፈተናዊ ክበድ የሚነስም ፈተናዎች ይገጥሙናል። በአንተ አስተያየት ፈተናን እንዴት ነው የምታየው? ደግሞ ፈተናዎች ከፊትህ በሚጋረጡ ጊዜ እንዴት ለማለፍ ትሞክራለህ? ተመልሰህ እስከ እነሱ ምን ትማራለህ? እንግዲህ ፈተና መሰረቱ የህይወት ፈተና ከባድ ነው መቼም። ተምሬ ጣጥምተ የምትፈተነው ፈተና ቢሆን የተዘጋጀትበት ነው ተዘጋጅተህ የምሰራው ነገር ነው። ሌሎች ፈተና ደግሞ ከአንተ ቁጥጥር ውጭ የሚመጡ ማትዘጋጅባቸው እንደመሆናቸው ነው። እንግዲህ ሲመጡ የግድ የራሴ ውስጥ ጥንካሬ ያስፈልጋል። የሞራል እና የመንፈስ ጥንካሬ ያስፈልጋል አካባቢውንም ሁሉ እንደ ምንም ራስን ዝቅ ሳታረግ ከሌሎች ራስን ሳታገል መሳሰ ጠንካራ ሆነ ያን መቋቋም ግድ ይላል በጣም ጥሩ እንግዲህ የአካል ጉዳተኛ ማገገሚያና ማጠናከሪያ ማህበሩ ውስጤ ሰርቫይቨርስ ሪካቨሪ ን ሪሃብሊቴሽን ኦርጋናይዜሽን የምትሰሯቸውን እስቲ እንደው አጠራ አድርገ የምትሰሯቸውን ስራዎች ግለጽልኝ ሰዎች ሲጎዱ ብዙ ጊዜ በተለይ አካልን ሲያጡ የነበረ አካልን አብሮ ተወልዶ ያደጉት አካል ሲያጡ በጣም ትልቅ ፈተና ነው የሚመጣባቸው። በጣም የሞራል ውድቀት ይመጣል። የአእምሮ ችግር ይመጣል። ያንም የራስን በታችነት ሁሉ ነው ይሰማልና፣ ያንን እንግዲህ የሕክምናው ድጋፍ እንደጠበቀ ሆኖ አንድ ሰው አካሉን ሲያጣ እንደ ማንኛውም ዜጋ መኖር የሚያስችልበት መንገድ በአቻ ለአቻ መክሮ በምንለው ወይም ፒር ሰፖርት ነው የምንለው እና በዚያ መልክ አቻላቻ መክሮ እንሰጣለን። ሰዎች ከተጎዳ አካላቸው በሕክምና ከተረዱ በኋላ ቆሞ ሄደው በሰው ሰራሽ አካል የሚያገኙበት ያንም አይችሉም ከሆነ ዊልቸር ወይም ምርኩዝ ወይም ዓይን የጠፋ ከሆነ ነጭ ብትር እንደዚህ የመሳሰሉ መርጃ መሳሪያዎችን አግኝቶ እንደ ማንኛውም ተንቀሳቅሰው ስራም ሆነ ትምህርት ወይም ሌላም ነገር መስራት ህይወታቸው መምራት የሚችልበት መንገድ እንዲችሉ ማስቻል ነው፣ መረዳት ነው። ሌላው እንግዲህ በገንዘብ ከተገኘና ድጋፍ ካለ በኢኮኖሚ ራሳቸውን ችለው መቸም አንድ ሰው ወይም ስራ ላይ የነበረ ከሆነ ከዛ ስራ እንግዲህ በጉዳት ምክንያት ምናልባት አይችልም ብሎ ራሱን የሚያገል ስለሚሆን ስልጠና አግኝቶ ያው በኢኮኖሚ ራሱን ችሎ ቤተሰብም መስርቶ ራሱን ችሎ ቤተሰብን የሚያስተዳድርበት መንገድ እንዲያመቻች የኢኮኖሚ ድጋፍ የሚያገኝበት መንገድ እንደረዳለን። ከህብረተሰብ ጋር ተቀላቅሎ እንዲኖር በታችነት እንዳይሰማ በራሱም ህብረተሰቡንም ግንዛቤ ማስበር በኩል በዚያ መልክ እንደው ጠንክሮ እንዲኖር እንረዳለን። በጣም ነው የምናመሰግነው። የመቶ አለቃ በቀለ ጎንፋ የአካል ጉዳተኞች አጋዥ ፈተናን በመወጣት መወጣት ብቻ ሳይሆን ደግሞ ለሌሎች ተስፋ መሆን ምን ማለት እንደሆነ በህይወትህ ያለህን ተሞክሮ ስላካፈልከን እናመሰግናለን። በጋቢና ቪኦኤ ስለተሳፈርክም እኛ ከክብሩ ጋር ምስጋና እናቅርብ። በነገራችሁ ላይ አሁን በቀጥታ በፌስቡክ እየተከታተላችሁኝ ያላችሁ ሰብስክራይብ የሚለው ሁልጊዜ ላይቭ በምንሆን ጊዜ መልእክቱ እንዲደርሳችሁ ያደርጋል። አብዲሳ ከበደ ረ በኦሮሚያ ንጹሐን አለቁ እያለ ነው። በነገው ዝግጅታችን ላይ በፌስቡክም ታገኙናላችሁ። እናንተም አስተያየቶቻችሁን ስጡን። ፌስቡክ አት ቪኦ አማሃሪክ ላይ ሂዱና ሀሽታግ ጋቢና ቪኦን ተጠቅማችሁ አስተያየቶቻችሁን ስጡን። በዝግጅታችን ላይ በቀጥታ ጥያቄዎች እያነሳን የምንወያይበት ጉዳይ ይሆናል። እዚህ አብረውን ያመሹትን እንግዶቻችን እንዳመስግን፣ ኦባንግ ሜቶ፣ እንደዚሁም ልዑል። ሁላችሁም በፌስቡክ የተከተላችሁ እናመሰግናለን። Then I'm sure. thank you this program has come to you from the voice of america washington